ኦሪት ዘኍልቍ ምዕራፍ አስራ አራት ማኅበሩም ሁሉ ድምፃቸውን አንሥተው ጮኹ፤ ሕዝቡም በዚያ ሌሊት አለቀሱ። የእስራኤልም ልጆች ሁሉ በሙሴና በአሮን ላይ አጒረመረሙ። ማኅበሩም ሁሉ በግብፅ ምድር ሳለን ምነው በሞትን ኖሮ፣ ወይም በዚህ ምድረ በዳ ምነው በሞትን ኖሮ፤ እግዚአብሔርም በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶቻችንና ልጆቻችን ምርኮ ይሆናሉ ወደ ግብፅም መመለስ አይሻለንምን አሏቸው። እርስ በርሳቸውም ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ። ሙሴና አሮንም በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድርንም ከሰለሉት ጋር የነበሩት የነዌ ልጅ ኢያሱና የዮፍኒ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤልም ልጆች ማኅበር ሁሉ ዞርን፣ የሰለልናት ምድር እጅግ መልካም ናት። እግዚአብሔር ከወደደን ወተትና ማር ወደምታፈስሰው ወደዚች ምድር ያገባናል፣ እርስዋንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራም ይሆኑልናልና የምድሪቱን ሰዎች አትፍሩ፣ ጥላቸው ከላያቸው ተገፍፎአል፣ እግዚአብሔርም ከእኛ ጋር ነው፣ አትፍሩአቸው ብለው ተናገሯቸው። ማኅበሩ ሁሉ ግን በድንጋይ ይወግሩአቸው ዘንድ ተማከሩ። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። እግዚአብሔርም ሙሴን ይህ ሕዝብ እስከ መቼ ይንቀኛል? በፊቴስ ባደረግሁት ተአምራት ሁሉ እስከ መቼ አያምንብኝም? ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ፣ አንተንም ከእነርሱ ለሚበዛና ለሚጠነክር ሕዝብ አድርግሃለሁ አለው። ሙሴም እግዚአብሔርን አለው፣ ግብፃውያን ይሰማሉ፣ ይህን ሕዝብ ከመካከላቸው በኃይልህ አውጥተኸዋልና፣ ለዚችም ምድር ሰዎች ይናገራሉ አንተ እግዚአብሔር በዚህ ሕዝብ መካከል እንደሆንህ ሰምተዋል። አንተም አቤቱ ፊት ለፊት ተገልጠሃል። ደመናህም በላያቸው ቆመዋል። በቀንም በደመና አምድ፣ በሌሊትም በእሳት አምድ በፊታቸው ትሄዳለህ። ይህን ሕዝብ እንደ አንድ ሰው ብትገድል፣ ዝናህን የሰሙ አሕዛብ እግዚአብሔር ይህን ሕዝብ ወደ ማለላቸው ምድር ያገባቸው ዘንድ አልቻለም፣ በምድረ በዳ ገደላቸው ብለው ይናገራሉ። አሁንም እባክህ እግዚአብሔር ታጋሽና ምሕረቱ የበዛ አበሳንና መተላለፍን ይቅር የሚል ኀጢአተኞችንም ከቶ የማያነጻ የአባቶችን ኀጢአት እስከ ሦስትና እስከ አራት ትውልድ ድረስ በልጆች ላይ የሚያመጣ ነው ብለህ እንደ ተናገርክ የጌታ ኃይል ታላቅ ይሁን ይህን ሕዝብ ከግብፅ ምድር ካወጣህ ጀምሮ እስከ ዛሬ ድረስ ይቅር እንዳልሃቸው እባክህ እንደ ምሕረትህ ብዛት የዚህን ሕዝብ ኀጢአት ይቅር በል እግዚአብሔርም አለ እንደ ቃልህ ይቅር አልሁ። ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል። በግብፅ ምድርና በምድረ በዳ ያደረግሁትን ተአምራቴን፣ ክብሬን ያዩ እነዚህ ሰዎች ሁሉ አሥር ጊዜ ስለ ተፈታተኑኝ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልሁላቸውን ምድር አያዩም። ከእነርሱም የናቀኝ ሰው ሁሉ አያያትም። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለ ሆነ ፈጽሞም ስለ ተከተለኝ እርሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል። አማሌቅና ከነዓናዊውም በሸለቆ ውስጥ ተቀምጠዋል። በነጋው ተመልሳችሁ በኤርትራ ባሕር መንገድ ወደ ምድረ በዳ ሂዱ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። የሚያጉረመርምብኝን ይህን ክፉ ሕዝብ እስከ መቼ እታገሠዋለሁ? በእኔ ላይ የሚያጉረመርሙትን የእስራኤልን ልጆች ማጉረምረም ሰማሁ። እንዲህ በላቸው፣ እኔ ሕያው ነኝና በጆሮዬ እንደ ተናገራችሁት እንዲሁ በእውነት አደርግባችኋለሁ፣ ይላል እግዚአብሔር። በድኖቻችሁ በዚህ ምድረ በዳ ይወድቃሉ፣ የተቈጠራችሁ ሁሉ እንደ ቍጥራችሁ ከሀያ ዓመት ጀምሮ ከዚያም በላይ የሆነ ሁሉ እናንተ ያጉረመርማችሁብኝ ከዮፍኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር በእርሷ አስቀምጣችሁ ዘንድ እጄን ዘርግቼ ወደማልሁላችሁ ምድር በእውነት እናንተ አትገቡም። ምርኮኛ ይሆናሉ ያልኋቸውን ልጆቻችሁን እነርሱን አገባቸዋለሁ፣ እናንተም የናቃችኋትን ምድር ያውቃሉ። እናንተ ግን በድኖቻችሁ በዚህ ምድረ በዳ ይወድቃሉ። ልጆቻችሁም በምድረ በዳ አርባ ዓመት ይቅበዘበዛሉ፣ በድኖቻችሁ በምድረ በዳ እስኪጠፉ ድረስ ግልሙትናችሁን ይሸከማሉ። ምድሪቱን በሰለላችሁበት ቀን ቁጥር አርባ ቀን ስለ አንድ ቀንም አንድ ዓመት ኃጢአታችሁን አርባ ዓመት ትሸከማላችሁ፣ ቁጣዬንም ታውቃላችሁ። እኔ እግዚአብሔር በእኔ ላይ በተሰበሰበ በዚህ ክፉ ማኅበር ሁሉ ላይ እንዲህ አደርጋለሁ ብዬ ተናገርሁ። በዚህ ምድረ በዳ ያልቃሉ፣ በዚያም ይሞታሉ። ምድሪቱንም ሊሰልሉ ሙሴ ልኳቸው የተመለሱት ሰዎች ክፉ ወሬም ስለ ምድሪቱ እያወሩ በእርሱ ላይ ማኅበሩ ሁሉ እንዲያጎረመርሙ ያደረጉ ክፉ ወሬ ያወሩ እነዚያ ሰዎች በእግዚአብሔር ፊት በመቅሰፍት ሞቱ። ነገር ግን ምድሪቱን ሊሰልሉ ከሄዱ ሰዎች የነዌ ልጅ ኢያሱና የዮፍኔ ልጅ ካሌብ በሕይወት ተቀመጡ። ሙሴም ይህን ለእስራኤል ልጆች ሁሉ ነገረ፤ ሕዝቡም እጅግ አዘኑ። በነጋውም ማልደው ተነሡ፣ ወደ ተራራውም ራስ ወጥተው፣ እነሆ መጣን እኛ በድለናልና እግዚአብሔር ወዳለው ስፍራ እንወጣለን አሉ። ሙሴም አለ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? አይጠቅማችሁም። እግዚአብሔር በእናንተ መካከል አይደለምና በጠላቶቻችሁ ፊት እንዳትወድቁ አትውጡ። አማሌቃዊና ከነዓናዊ በፊታችሁ ናቸውና በሰይፍ ትወድቃላችሁ። እግዚአብሔርን ከመከተል ተመልሳችኋልና እግዚአብሔር ከእናንተ ጋር አይሆንም። እነርሱ ግን ወደ ተራራው ራስ ሊወጡ ደፈሩ። ነገር ግን የእግዚአብሔር ቃል ኪዳን ታቦትና ሙሴ ከሰፈሩ አልተነሡም። በዚያም ተራራ ላይ የተቀመጡ አማሌቃዊና ከነዓናዊ ወረዱ መትተዋቸውም እስከ ሔርማ ድረስ አሳደዷቸው።